የመላው ኢትዮጵያ አንድነት ድርጅት መያድ ከአዲስ አበባ ዋናው ቢሮ በደቡብ ቀጣና የሚገኙ የአመራር አባሎቻችን በፖሊስ ቁጥጥር ስር ውለውብናል ሲል ገለጸ። በቀጣናው የሳውላ ከተማ የተባሉት እስረኞች በሚገኙበት ወደ ፖሊስ ቢሮ በተደጋጋሚ እስከ ምሽት በስልክ ለማነጋገር ያደረግሁት ጥረት አልተሳካም። ሆኖም ሁኔታውን ለመረዳት በመጻረ ቃሉ በመኢአድ በሚጠራው ጽሕፈት ቤት ፕሬዚዳንቱ ዶክተር በዛብህ ደምሴ የሚሉት እነዚህ ቁጥጥር ስር ዋሉ የተባሉት ከፍተኛ የፓርቲያችን አመራር የታሰሩት ጎፋ ሳውላ ከተማ ፖሊስ ነው ያሰራቸው። እነዚህን ሰዎች እነዚህ ሰዎች በሰላማዊ መንገድ የሚንቀሳቀሱ ከፍተኛ የአመራር አባላት ናቸው። አሁን ባለበት ደረጃ በምን ሁኔታ ላይ ይገኛሉ? በቁጥጥር ስር ለመዋልም መነሻ ምክንያት የሆነው ተገልጾላቸው እንደሆነ ላቀረብኩላቸው ጥያቄ አሁን ባለን ኢንፎርሜሽን መሰረት ሶስቱም ከፍተኛ አመራሮች የታሰሩት የፓርቲውን መደበኛ ስራ በማከናወን ላይ እንዳሉ በመሆኑ በአስቸኳይ እንዲፈቱልን ለኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት ዛሬ ደብዳቤ ጽፈናል። በቀጣናው የሚንቀሳቀሱ የሚያድ የአምራር አባላቱን ስም ዝርዝር ፕሬዚዳንቱ ጠቅሰዋል። እንግዲህ ከፖሊስ ጣቢያው ጋር ስልክ ደውዬ ለማነጋገር ሞክሬ ያለው ዋና የሳውላ ከተማ ፖሊስ ኃላፊውን አላገኘውም። ሌላ ሰው ግን አንድ እዛ ውስጥ የሚሰራ ፖሊስ አነጋግሮኛል። እንግዲህ እነዚህ ሰዎች ቁጥጥር ስር የዋሉበት ምክንያት በግልጽ እስካሁን አልተነገረንም ከነሱ በኩል ያም ሆነ ከዚህ በፊት ሁላችንም እንደምናስታውሰው ከፍተኛ የመንግስት አመራሮች በህጋዊ መንገድ የሚንቀሳቀሱ ፓርቲዎች በህጋዊ መንገድ እስከሰሩ ድረስ ምንም ችግር የለም ተብሏል። እና እነዚህ ሰዎች ህጋዊ የሆነውን የፓርቲ ስራ እየሰሩ ነው ተሰብስበው የታሰሩት። እነዚህም ሰዎች አንደኛው አቶ አቻ ለገሰ የሚባል የመላው ኢትዮጵያ አንድነት ድርጅት ማዕከላዊ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ ነው። ሁለተኛው ደግሞ አቶ እንግዳው ደንጨሮ በጎፋ ዞን የሳውላ ልዩ ወረዳ የመያድ ሰብሳቢ ነው። ሶስተኛው አቶ ካሳዬ ከሊሳ በጎፋ ዞን የሳውላ ልዩ ወረዳ የመላው ኢትዮጵያ አንድነት ድርጅት ምክትል ሰብሳቢ ናቸው። እንግዲህ አሁን ቁጥጥር ስር የዋሉት ሰዎች ከፍተኛ የድርጅታችን የፓርቲያችን አመራሮች ናቸው። ይህንን መሰል ሁኔታ ሲከሰት በአይነት የመጀመሪያው ባለመሆኑ ከሚመለከተው የመንግስት አካላት ጋር እየተሰራ ያለውን ዶክተር በዛብ ያስረዱት። ከዚህ በፊትም እንደዚሁ በጎጃም በአማራው ክልል የታሰሩትን ሰዎች በተመለከተ አንድ ሶስት የሚሆኑ ሰዎች ቁጥጥር ስር ውለው ለብዙ ጊዜ ቆይተው ነበር። ለአንድ ሶስት አራት ወር ለኮማንድ ፖስቱ በጻፍ ነው ደብዳቤ መሰረት ተፈትተዋል። እነዚህም አሁን እኛ እንደሚመስለን እንግዲህ በቁጥጥር ስር የዋሉት በስህተት ስለሆነ፣ ያው ኮማንድ ፖስቱ ጉዳዩን አጣርቶ በአስቸኳይ እልባት ያገኝለታል ብለን እንገምታለን። በሳውላ ከተማ በሚገኘው ፖሊስ ጣቢያ ስልክ በመደወል ለፓርቲው ጽህፈት ቤት የሚመለከተውን ስልክ ቁጥር ሰጥተናል ከሚል ሌላ መረጃ አላገኘንም። እስከ ምሽት በተደጋጋሚ በመደወል ላደረግኩት ጥረት ስልክ የሚያነሳ አላገኘሁም። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼቨለ ራዲዮ ከአዲስ አበባ።